The voice of America. አስራ ሦስተኛው የሕዝባዊ ወያነ ሐርነት ትግራይ ህወሀት ጉባኤ በዛሬ ዕለት በመቀሌ ተጀምሯል። በጉባኤው ለመጀመሪያ ጊዜ ተቃዋሚ የፖለቲካ ፓርቲዎች ተጋብዘው መልእክት አስተላልፈዋል። በዚህ ጉባኤ የፓርቲው ሕገ ደንብ አምስት ጉዳዮች ውይይት ይካሄድባቸዋል ተብሏል። ሙልጌታ ጽብሃ የጉባኤውን መክፈቻ ተከታትሏል። ህዝባዊነታችን የነጻነትና የህዳሴ መሰረት በሚል መሪ ሀሳብ ነው የህዝባዊ ወያነ ሐርነት ትግራይ አስራ ሶስተኛ ጉባኤ በዛሬ ዕለት በመቀለ ከተማ የተጀመረው። የፓርቲው ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በመፈቻ መድረኩ እንደገለጹት በጉባኤው የህዝብ ፍላጎትና ጥያቄ የሚመልሱ ውሳኔዎች እንደሚወሰን እጠብቃለሁ ብለዋል። ጉባኤና ህዝብና ጽበው ለውጥ ንክመጽእ ናይ ባዕሉ ተራ ዝፃወት አንፈታትን ውሳኔታትን ዝውስን ትርጉም ዘለዎ አዲስ ናይ የአመራር ትውልድ ጉባኤያችን ህዝባችን የሚጠብቀውን ለውጥ እንዲያመጣ የራሱን ድርሻ የሚያበረክት አቅጣጫዎችና ውሳኔዎችን የሚያስቀምጥ ትርጉም ያለው አዲስ የአመራር ትውልድም በዚህ ጉባኤ እንደሚመረጥ እንጠብቃለን። በዚህ ጉባኤ የምትሳተፉ ጉባኤተኞች ህዝባችን የሚጠብቀው ውሳኔዎች በማሳለፍ የሰማዕታትን አድራ እንጠብቃለን ወይስ ሌላ ተንኮል ነው የምንሸርበው? ሁሉም የሰማዕታትን አድራ ይዞ ለህዝባችን የሚጠቅም የማያስቆጭ ታሪክ ለመስራት ዝግጁ መሆናችሁን ጉባኤያችንን ለማደናቀፍ ከቀኝና ከግራ የሚደረግ የነበረ ዘመቻና አልቧልታ ወደ ጎን ትታችሁ ለህዝብና ህዝብ ብቻ የሚጠቅም በክልላችን አዲስ ምዕራፍ የሚያበስር ለሀገርም አዎንታዊ አስተዋጽኦ ያለው ውጤታማ ታሪካዊ ውሳኔዎች እንደምታስተላልፉ አምናለሁ ነው ያሉት። አስራ ሶስተኛው ጉባኤ በኢትዮጵያና ኤርትራ ለሀያ ዓመታት የዘለቀ አለመግባባት ተፈቶም ወደ ሰላማዊ ሂደት በመግባት ህዝቦች መገናኘት በጀመርበት ጊዜ ሆኖ እየተካሄደ ነው ያሉት ዶክተር ደብረጽዮን በዚህ መሰረት በጉባኤው ይህንን ሰላምና የህዝቦች የጋራ ተጠቃሚነት የሚያረጋግጡ ውሳኔዎች እንዲወሰንም እንደሚጠብቁ ተናግሯል። ሊቀመንበሩ በኢትዮጵያ ወቅታዊ ሁኔታ አስመልክቶም ንግግር አድርጓል። በአገሪቷ የመጣው ለውጥ ተስፋለ ያሉት ዶክተር ደብረጽዮን በአንጻሩም ለውጡን የሚያደናቅፉ ስጋቶች ሰዎች سيلو ሲሉ ገልጿል አወፃይ በውጭ ሀገር የሚኖሩ የፖለቲካ ኃይሎች በምህረት ወደ አገር ውስጥ በመግባታቸው የተፈጠረውን እድል በመጠቀም የውስጥና የውጭ ኃይሎችን ተቀናጅተው እየሰሩ ናቸው። ሰላማዊና የአመፅ እንቅስቃሴም ደርበው ማካሄድ የጀመሩት ሁኔታ አለም። በዚህም የዚች ሀገር ህገ መንግስታዊ መብት እየተጣሰ የሁሉም ብሔር ተወላጆች ተንቀሳቅሰው ለመስራት የማይችሉበትን ሁኔታ ተፈጥሯል። ሁላችንም ተባብረን በመታገል የህዝባችንን ፍላጎት የሆነውን ሰላም፣ ልማትና ዲሞክራሲ እንዲሰፍን ብሔር ለብሔር በማጋጭ ሰላማችንን የሚያውቁ በነውጥ ስርዓታችንን በመበተን ስርዓታቸውን ለማቋቋም የሚፈልጉ ኃይሎች አሉ። እነዚህም እንታገላቸው ነው ያሉት። በጉባኤው መክፈቻም የኢህአዴግ አባል ድርጅቶች የአጋርነት መልእክት አስተላልፏል። ቀድመው መልእክት ያስተላለፉ የብአዴን ተወካይ የአማራና የትግራይ ህዝቦች የቆየ ግንኙነታቸውን ተጠናክሮ እንዲቀጥል ፓርቲያቸው እንደሚሰራ ተናግረዋል። እኛ የዘመኑ የትውልድ ተተኪዎች የሁለቱን ህዝቦች ወንድማማችነትና እህትማማችነት ለማጠናከር ሙሉ አቅማችንን በመጠቀም በዓላማ የተሳሰሩ ግን ደግሞ በራሳቸው የቆሙ ድርጅቶች የሆኑት ብአዴን፣ ሕወሓት ከሌሎች እህትና አጋር ድርጅቶች ጋር በመሆን ኢትዮጵያ ለዜጎቿ ህይወት መጥፋት ስደትና መፈናቀል ምክንያት የሆኑ ግጭቶችን በማስወገድ ማንም በብሔሩ በሃይማኖቱ ወይም በሌላ ማንነቱ ምክንያት የማይሞትባትና የማይፈናቀልባት ሀገር እንድትሆን በታላቅ ኃላፊነትና በጊዜ የለንም መንፈስ መስራት ይጠበቅብናል። በአሁኑ ወቅት እኛ አማራና የትግራይ ሕዝቦች እንዲሁም መላው ኢትዮጵያውያን ያለን አማራጭ ሊለያዩን የሚችሉ ነገሮችን በመቀነስ አንድ ሊያደርጉንና ተከባብረን ተቻችለንና ተዋደን ለመኖር የሚያስችሉ ጉዳዮች ላይ ትኩረት አድርገን ጠንክረን መስራት አለብን። የኦዴፓና ደሄደን ተወካዮችም ህወሀት ለትግራይ ህዝብ ተጠቃሚነት በሚያደርገው ጥረት እንደሚያግዙ በመልእክታቸው ገልጿል አጋር ፓርቲዎች ተብለው የሚጠሩ የተለያዩ ክልሎች መሪ ድርጅቶች የአጋርነት መልእክትም አቅርበዋል። በጉባኤው ለመጀመሪያ ጊዜ ተቃዋሚ የፖለቲካ ፓርቲዎች ተጋብዘው መልእክት አስተላልፏል የአረና ትግራይ ሊቀመንበር አቶ አብርሃ ደስታም ፓርቲያቸው ለትግራይ ህዝብ ተጠቃሚነትና አንድነት ፖለቲካዊ ልዩነት እንደተጠበቀ ሆኖ ከህወሀት ጋር አብረን እንሰራለን ብለዋል መጀመሪያ ካብ ናይ ጸልኢ ፖለቲካ ርሒቕና ውድባት ፖለቲካ ከም ተናሓናሕቲ እናተረኣና ኣብ ጉባኤኹም በመጀመርያ ከጥላቻ ፖለቲካ ወጥተን የፖለቲካ ፓርቲዎች እንደ ተፎካካሪ ታይተን በጉባኤያችሁ ዓረና እንደ ሰላማዊ ፓርቲ አስባችሁ በዚህ መድረክ ጋብዛችሁን መልእክት እንዳስተላልፍ በማድረጋችሁ ክብር ይገባቸዋል አመሰግናለሁም በጉባኤያችሁ አዳዲስ ለለውጥ ሂደቱ የሚመጥኑ አዳዲስ መሪዎች እንደምታመጡ ጠብቃለሁ አዲስ አመራር ብቻ ሳይሆን አዲስ አሰራርም እንደምታመጡ ተስፋ አድርጋለሁ አዲስ አመራር ካለ አዲስ አሰራር ትርጉም የለውምና ነው ያሉት የአስራ ሁለት ተፎካካሪ ፓርቲዎች የጋራ ምክር ቤት አባላትና እንዲሁም ከምክር ቤት ውጭ የአራት ፓርቲዎች ተወካዮችም በመድረኩ መልእክት አስተላልፏል እንዲሁም ከውጭ ሀገራት የቻይና ኮሚኒስት ፓርቲና የአፍሪካ ናሽናል ኮንግረስ ደቡብ አፍሪካ ተወካዮች የአጋርነት መልእክታቸው አስተላልፏል። ዛሬ የተጀመረው ጉባኤ አምስት አጀንዳዎች ይኖሩታል። በአስራ ሁለተኛው የድርጅቱ ጉባኤ የተቀመጡ አቅጣጫዎችና ፈጻጸማቸው፣ ሁለንትናዊ የኢትዮጵያ ሁኔታ ለህወሓትና ለትግራይ ህዝብ ያለው ተጽዕኖም፣ የፓርቲው የቁጥጥር ኮሚሽን የስራ ሪፖርት፣ የድርጅቱ ህገ ደንብ ማሻሻል እንዲሁም የፓርቲውን አመራር ምርጫ ይካሄዳል ተብሏል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም